የወጣቶች ዓለም አምስተኛው የኢትዮጵያ አገር አቀፍ ምርጫ ሊካሄድ ሁለት ቀናት ቀርተውታል። ኢትዮጵያውያን ወጣቶች ስለ ምርጫው ዘመቻ በአጠቃላይ ምን ይላሉ? የተወሰኑት የታዘቡትን አካፍለውናል። አሁን ኢትዮጵያ ውስጥ ያለው ነገር በጣም አስቸጋሪ ነው። ምርጫ የሚባለው ነገር ኢቨን ህብረተሰቡ በቃ በጣም የተቸገረበት አለ የማይበበት ደረጃ ላይ ተደርሷል። ምክንያቱ ደግሞ ሰው በአሁኑ ሰዓት የፈለገውን መናገር አይችልም። የመንግስት ሰራተኛ ነኝ። የምኖርበት አካባቢ ላይ ራሴን እንደ ተቃዋሚ አድርጌ ወይም ደግሞ የፈለገኝን እንደምመርጥ ይፋዊ ለማድረግ በጣም የምትቸገርበት እውነታ ነው ያለው እና አሁን በአሁኑ ሰዓት እኛ ወጣቶች ነን ዳቦ እንፈልጋለን። የፈለግነውን ነገር እንናገር ብንል ደግሞ ይችን ዳቦ ሊያሳጥን ስለሚችሉ በጣም ተቸግረንበት ያለንው ሁኔታ ነው ያለው ይላል ሰሜን ሸዋ የምትገኘው የአጣዬ ከተማ ነዋሪ ወጣት። የምርጫ ዕለት የሚሰጠውም ድምፅ ተግባር ላይ መዋሉን አብዝቶ ይጠራጠራል። ምክንያቱም ድምፅ ሲሰጠሽ ያለውን ነገር ፎርዋርድ አድርገሽ ብትቀበይ በኋላ ውጤቱን ብታይ ደስ ይልሻል። ግን ካርድ ማያወጣ ሰው አሁን ብዙ እኔ ጓደኞች ወጣት ብዙ ጓደኞች አሉኝ። ካርድ አናወጣም እስከማለት ደርሰዋል። ትክክልም ባይሆንም እዚህ ሀሳብ ላይ ደርሰዋል። ምክንያቱም አውተሽ ቫሉ እንደሌለው ተደርጎ እየታሰበ ስለሆነ ማለት ነው። ከዛ ውጭ እኔም የምኖርበት አካባቢ በአብዛኛው ገጠር ላይ ስለሆነ ህብረተሰቡ ገጠር ላይ ያለው በግዴታ እናንተ ይህን ኢህአዲግን ካልመረጣችሁ ምንድን ነው የሚባሉት ካልመረጣችሁ መሬታችሁን ታጣላችሁ፣ ብትመርጡ እንኳ የመረጣችሁት እነማን እንደሆናችሁ በኋላ እናቃችኋል እናቃችኋለን እስከ ማለት ደርሰዋል። ይሄ ማለት ህብረተሰቡ በአብዛኛው እዚህ ሰሜን ሸዋ መሀልሜዳ ዙሪያ አካባቢ ገጠር ላይ ያሉት ያው እንደምታውቂው አማራ ክልል ላይ አብዛኛው ቶፖግራሽ አስቸጋሪ ስለሆነ ያልተማረ ህብረተሰብ ነው ያለው። ኢንፍራስትራክቸር የለም። ትምህርት ቤት በአቅራቢያ የለም። በአሁኑ ሰዓት ጤና ጣቢያ የለም። ይሄ ነገር ስለሌለ ህብረተሰቡ ያለው ግንዛቤ አናሳ ነው። በዚህ ምክንያት እንደዚህ ትደረጋላችሁ ሲሏቸው እውነት እየመሰላቸው ሀሳባቸውን የተገደበበት ሁኔታ ነው ያለው። የዚህ አይነት ችግር ነው በስፋት ያለው። ስለዚህ የእሁዱን ምርጫ እንዴት ትገመግመዋለህ? እኔ እንግዲህ የእሁዱ ምርጫ ስልሽ አሁን ምንም የምጠብቀው ነገር የለም ማለት ምናልባት ከተማው ላይ አሁን እንደምሰማው ከፍ ከፍ አሉ ከተማዎች ላይ ህብረተሰቡ ምናልባት አሁን ያሉት ተቃዋሚ የሚባሉት ድምፅ ሊያገኙ ይችላሉ። እንደኛ አካባቢ ግን ምናልባት ከዛም በኋላ ከደወላችሁልኝ ያለውን ነገር ልነግራችሁ ይችላለሁ እንጂ ምንም ነገር የሆነ የሚለወጥ ይኖራል ብዬ አልጠብቅም። ያው መቼም እንግዲህ ጌታ ክፍክር የሆነ የሚመጣው ነገር አይታወቅም። ግን በአሁኑ ባለው ሁኔታ የህብረተሰቡን እንቅስቃሴ ገጠር ላይ ሙሉ በሙሉ ያው ስልህ በእነሱ ቁጥጥር ስለሆነም ያሉት ጫናም ስለሚበዛባቸውም ምናልባት ምንም አዲስ ነገር ይኖራል ብዬ አላስብም። ቀጥሎ የሚናገረው ወጣት ምርጫ መኖሩን የሚያሳይ አንዳችም ምልክት አለመመልከቱን ገልጾልናል። እኔ የምኖረው በአፋር ብሔራዊ ክልላዊ መንግስት ነው የምኖረው። በአካባቢያችን እርግጥ ነው የምርጫ ወቅት ነው፣ አሁን በሀገሪቷ ባለው ሁኔታ ላይ ምርጫ ነው ቢሆንም ግን እዚህ አካባቢ ምንም አይነት የምርጫ ቅስቀሳ የለም። አልሰማንም እስካሁን ድረስ የመጣም የፖለቲካ ፓርቲዎችም ወጥተው እንደዚህ ሲቀሰቅሱ አላየንም። ምናልባት ያካሄዱትም ያው ራሳቸው ያው ገዥ ፓርቲ ነው፣ እዚህ ያለው የክልሉን የሚመራው ፓርቲ ብቻ ነው። እሱም እስከዚህም ነው። አላየንም እስካሁን ድረስ የምርጫ ቅስቀሳ። አንድ የአዲስ አበባ ነዋሪ ደግሞ እንደገለጸልን ምንም እንኳን የመምረጥ እድል ሲያገኝ አሁኑ የመጀመሪያው ቢሆንም በምርጫው የመሳተፍ ፍላጎቱ ያን ያህል አይደለም። የምርጫ ሁኔታ እንግዲህ እኔ እንደ ወጣትነታችን ብዙም እየተካፈልን አይደለም። እኛ አካባቢ ወደ መርካቶ ኤሪያ ነው ያለውበት አካባቢ ማለት ነው እና ያው ብዙም እኛ እየተሳተፍንበትም አይደለም። የምርጫ ካርድ ወስደሃል? የዛን ቀን ምርጫ ትሄዳለህ? አይ፣ አልወሰድኩም፣ አልሄድም፣ አልወሰድኩም። ለምን ላልመሄድ እንደወሰንክ ትገልጽልን? ያው እኔ ምርጫ ካርድን በሕይወቴ እንግዲህ ወስጄ አላውቅም። በቃ ያለው ነገር ብዙም ለውጥም ስለሌለ ሌላ ልምረጥ የምትለው ፓርቲም ቢሆን አላሳመነህም ማለት ነው? አዎ ምንም ተስፋ ሰጪ አይመስለኝም። ያው ያለውም ያለው እነሱም እንኳን ትንሽ ከመቃወም የዘለለ ነገር እንኳን የሚመጣ ነገር ያው ብቻ በአጠቃላይ ምንም ለውጥ አይመጣም ብዬ ስለማሰብ በእንደዚህ ጉዳይ ለመሆኑ አንድ መራጭ ወደ ምርጫ ጣቢያ ይዞት ለመምረጥ የሚሄደው የመራጭ ካርድ ምን አይነት ነው? ቴድሮስ፣ አሁን ለምሳሌ በእኔ እጅ ላይ ያለ ካርድ የመራጭ ምዝገባ መታወቂያ ይላል። ክልል አማራ ይላል። ሁለት ሺህ ሰባት ዓመተ ምህረት ሰሜን ሸዋ ዞን ይላል። ሙሉ ስም አለ፣ ጾታ፣ የምርጫ ክልሉ አለ፣ ቀበሌ፣ የቤት ቁጥር፣ የተመዝጋቢው ሽርማ፣ የመዝጋቢው ሽርማ፣ የመዝገብ ቁጥር የመዝገብ ተራ ቁጥር በቃ እነዚህን የያዘ አንድ አራት ማዕዘን የሆነች ካርድ ነች። ያችን ይሄ በቲቪ የምናያት ካርድ ማለት ነው፣ ያቺ ካርድ ነች። ሁለት ሺህ ሰባት የሚል አርማ አላት። ይህን ይዘን ወደ ቦታው እንሄዳለን። ሌላው በሚኖርበት አካባቢ የምርጫው ሳምንት ምን እንደሚመስል የገለጸልን ወጣት የባቢሌ ወረዳ ነዋሪ ነው። እኔ ያለሁበት ምስራቅ ሐረርጌ ባቢሌ ወረዳ ነው ወደዛ እኔ ያታዘብኩት ነገር እዚህ አካባቢ አሁን ለምሳሌ ምርጫ ይባላል። ትን የፍርማው ወረቀት የምርጫው እንትን ይመጣል። እዛ ላይ አሁን ለምሳሌ የሌሎች ፓርቲዎች ምልክቶች ምናምን እንዲመረጥ ማለት ነው፣ የፈለግሽን እንድትመርጥ የለም። ይሄ ለምን በቃ ያድግ ንብ፣ አሁን ለምሳሌ ንብ ናለም ምልክቱ ንብ ብቻ ነው ያለው። ሌሎች ፓርቲዎች ግን ለምን ከወረዳው ላይ ስለሚመልሳቸው ስለዚህ እንደዚህ አይነት ጫናዎች ነው ያሉ። አሁን አካባቢ ሌሎች ፓርቲ በቃ የለም፣ በጭራሽ ማለት ይቻላል። ግልጽ አልሆነልኝም። ሌሎች ፓርቲዎች የሉም ስትል ከምርጫ ቅስቀሳው ጋር በተያያዘ ነው? አው ከምርጫ ቅስቀሳው ጋርም በቃ ወረዳ ላይ ሲመጡ ማለት ነው። ከዛ ቢሮ ምናምን ዘግተው በቃ የወረዳ ሰራተኞች አሉ፣ አለም የቢሮ ሰራተኞች እነሱን እንደማያገኙ ይሄዳሉ። በቃ እዚህ መግባት ራሱ ይከለከላቸዋል። ይሄ ደግሞ ለመምረጥ አሁን በቃ ይሄ ድርጅት ብቻ ነው ማለት ይቻላል። በቃ ያድግ ብቻ ነው እንጂ ሌሎቹ የሉም። እዚያ ወረቀት ላይ ማለት ነው የፈለግሽ መምረጥ አችኝም በቃ ያው ያድግ ነው ወረቀቱን ሰብስበሽ ህብረተሰቡ ያው ዝም ብሎ እንትን ውስጥ መካተት ይችላል። ኮኮሮጆ ውስጥ ይሄ ፋርቲ ብቻ ስላለ ማለት ነው ፍላጎት ብኖርሽ እንኳን ሌሎችን ማጣለው ካልች አችኝም ለምን ምልክቶቹ የሉማ። ከምርጫ መዝገባው ጋር በተገናኘ ወጣቱ በተጨባጭ አጋጠመኝ የሚለው እኔ ያው ለምሳሌ የምርጫ ካርድ ተመዝግቤ ወስጃለሁ፣ ግን ማንም መምረጥ እንዳለብኝ እኔ ራሴ ውስጤ አውቀዋለሁ። ለምሳሌ ያሁን ከኢህአዲግ ሌላ መምረጥ ከፈለግኩኝ የሉም። የዛ ወረቀት መስ ድምፅ መስጫው ላይ ራሱ የለም። ለምን ንብ የኢህአዲግ ምልክት ብቻ ነው ያለው፣ ሌሎቹ እንዳሉ የሉም። በቃ ሰብስበው እኮ ኮሮጅስ መጣል ነው እንጂ ሌላ ነገር የለም። ምርጫ ይባል አሁን እዚህ ጋር በጣም በቃ በጣም ትልቅ ሽግግር ነው ያለው ምርጫው ቀን እንዴት መምረጥ እንደምትችል ስለሱ ማሳሰቢያም ሆነ መመሪያ ይሰጣል። አው መመሪያ ይሰጣል። የሚሰጠው መመሪያ አሁን እዛ ወረቀቶች ላይ ምልክቶች ምናምን መጥተዋል። ያው የኢህአዴግ ምልክት ነው ያለው እዛ ላይ ራይታ እርግጠሽ ብቻ ኮሮጆ ውስጥ መጣል ነው እንጂ ሌላ እንትን የለም ሁ ሌላ ምልክቶች ሌላ ያለውበት፣ ጉራጌ ዞን ቡታጅራ ከተማ ነው። ያው እዛ አካባቢ ያለው የምርጫ ኮንዲሽን ብዙም ሰላማዊ እና የተረጋጋ ነው። ህብረተሰቡ ያለውን ነገር ካርድ ወሰብ እጃቸው ይዘው ለምርጫው የተዘጋጁ ያሉበት ኮንዲሽን ነው ለእኔ የሚታየኝ እና ሁሉም ያለው ህብረተሰብ ያው ስለ ምርጫው ልዩ የሆነ ግንዛቤ አለው። ማንም መምረጥ እንዳለበት ምንም ማድረግ እንዳለበት የሚለው ያው በራሱ በልቡን የያዘው እና ይጠቅመኛል የማግኛት ገብልኛል ብሎ ያሰበውን ለመመት የእሁድን በተስፋ የተተባበቀ ያለበት ሁኔታ ነው። ያለ ወጣት መስፍን በቡታጅራ ማንኛውም የምርጫ ፓርቲዎች ቅስቀሳ ሲካሄድ አላየሁም ቢልም እሁድ የሚካሄደውን ምርጫ አስመልክቶ በአካባቢው በተደረገው ስብሰባ ላይ መገኘቱን ግን ገልጾልናል። ስብሰባው በየቀበሌ ወይም በየጎጡ ባለበት ንብን ስባ ተደርጎ አዳራሽ ላይ መምረጥ መምረጥ እንዳለባቸው እንዴት ማድረግ እንዳለባቸው የዚህ ፓርቲ ምልክቱ ይሄ ይሄ እያሉ በፍሊፕ ቻርት በተለያየ ነገር በመደገፍ አሳይተዋል ምን አይነት ምልክት ማድረግ እንደሚችሉ በአሻራ ወይም ኤክስ ምልክት ወይም የራይት ምልክት ማድረግ እንደሚችሉ ዝም ብለዋል ግን በሰሙ ደግሞ የበለጠ ከባለፉ ምርጫዎች ልምዱና ተሞክሮ ስላለው የበለጠ ለዚህ ነገር ብዙም የሚቸገረ አይነት ነገር አይደለም እንደ ብዙ የምንቸገር አይነት አይደለም። አሁን ለመምረጥ ያለው ነገር እሁድ ግንቦት 16 ቀን 2007 ዓ ም የሚካሄደውን የኢትዮጵያ ብሔራዊ ምርጫ ሰሞን አስመልክቶ በተለያየ የሀገሪቱ ክፍል ከሚገኙ ጥቂት ወጣቶች ጋር ነበረ በወጣቶች አለም ዝግጅት ቆይታ ያደረግነው። ልደት አበበ ነኝ። ጤና ይስጥልኝ።